የኢትዮጵያ ጤና ጥበቃ ሚኒስቴር በመላ አገሪቱ በላቀ ልዩ ስራና አገልግሎት የተመረጡ ከፍተኛ ሕክምና ባለሙያዎችን ሸልሟል። ዘጋቢያችን ግርማ ይገብሩ ለምሽቱ የጤና ፕሮግራም በሽልማት ስነ ስርዓቱ ላይ ትኩረት በማድረግ ከተሸላሚዎቹ አንዱን ዶክተር መኮንን ሀጎስን ለቃለ ምልልስ ጋብዟል። ከተሸለሙት ስድስት ከፍተኛ ሕክምና ባለሙያዎች ዶክተር መኮንን ሀጎስ ይገኝባቸዋል። ዶክተር መኮንን እንደ አውሮፓውያን አቆጣጠር አጣጠር ከ1984 ዓ ም ጀምረው ለ32 ዓመታት በተለይም በቀዶ ህክምና ዘርፍ ሰርቷል። ሌላው ተሸላሚ ዶክተር አበራ አለምነህ በሆሳና አጠቃላይ ሆስፒታል ከ1986 እስከ 1989 ዓ ም ባሉት ጊዜያት በሙያቸው ከማገልገል ጀምሮ የሆስፒታሉ ሜዲካል ዳይሬክተር እስከ መሆን የደረሱና በተለያዩ ተቋማት በማስተማርም ያገለገሉ ከፍተኛ ባለሙያ ናቸው። እንዲሁም ዶክተር ዘነበ መላኩ ላለፉት ዓመታት በኢትዮጵያ በተለይም በኦሮሚያ የኤች አይ ቪ ኤድስ ወረርሽኝን በመዋጋት ረገድ ከፍተኛና እልህ አስጨራሽ ስራዎችን በብቃት የፈጸሙ ባለሙያ በመሆን ተሸልመዋል። ሌላው ከ1985 ዓ ም ጀምረው በሰሜን ጎንደር መተማ ሆስፒታል ከዚያም ቀጥለው በሕሞራ ደብረ ታቦር እና አዲስ አበባ በሚገኘው የፌዴራል ፖሊስ ሆስፒታል በማገልገል ኃላፊነታቸው የተወጡት ዶክተር ኤፍሬም ካሳዬ ተሸላሚ ሆነዋል። ሌላው ተመሳሳይ ሽልማትና ክብር ያገኙት ዶክተር አብርሃም ገብረ እግዚአብሔር ይባላሉ። ዶክተር አብርሃም በተለይም በነገሌ ሆስፒታል በጠቅላላ ሐኪምነት በመቱ ካርል ሆስፒታል በቀዶ ጥገና ሙያና በተለያዩ ኃላፊነት ደረጃዎችን ያገለገሉ ናቸው። ዶክተር ዳዲ ጅማ በተለያዩ የስራ ኃላፊነት ያገለገሉ ከፍተኛ የህክምና ባለሙያ ሲሆኑ በስራ ዘመናቸው የወባና ሌሎች ቬክተር ወለድ በሽታዎችን ለመከላከልና ለመቆጣጠር በሚደረገው አገራዊ ርብርብ የጎላ ድርሻ የነበራቸው በመሆኑ ለዚህም ሽልማትና ክብር ተሰጥቷቸዋል። ከነዚህ ከጠቀስኳቸው ስድስቱ ተሸላሚዎች ለዛሬ መቐለ የሚገኙትን ዶክተር መኮንን ሀጎስን አነጋግር ያለው ሽልማቱ በከፍተኛ ደረጃና በጣም ስሜትን በሚቀሰቅስ ሁኔታ በሀገር አቀፍ ደረጃ የተደረገ ነበረ። መስፈርቶቹ በመጀመሪያ ደረጃ በትህትና በማክበር እና ሙያውን የሚጠይቀውን የህክምና አገልግሎት በመስጠታችን፣ ሌላው ደግሞ የህክምና አገልግሎት በት ጊዜ በመማር ማሰማሩ በማገልገል እንዲሁም ሙያዊ ጥናቶችና ሳይንሳዊ ምርምሮችን በማድረጋችን ወይም በማድረጌ ሌላው ደግሞ በህክምና ህክምናውን የሚጠይቀው ከፍተኛ ልዩ የሆነ ሙያ ኢንትሮዲስ በማድረግ የጤናውን ሁኔታ ወደ ከፍተኛ ደረጃ ለማድረስ ባደረግነው አስተዋጽኦ ነው የተሸለም ነው። እንግዲህ በሀገራችን አንዳንዴ ስለ ራሳችን ማውራት ብዙ አልተለመደም። ቢሆንም ግን ዶክተር መኮንን አሁን ይሄ ሽልማት የኢትዮጵያ መንግስት የሰጠው የላቀ ሽልማትና ክብር እርስዎ በግሎ ይገባኛል ብለው ያምናሉ? ማለት በህክምና ሙያ ሆነ ብዙ ሰርቻለሁ ማለት የተለመደ አይደለም። ምሰራው አሁንም ጅምር ነው። ገና ይቀረኛል። ከፍተኛ ደረጃ መድረስ አለብኝ ከፍተኛ ሙያዊ ክህሎት ይዤ ከፍተኛ የሙያ አገልግሎት ሰጥቼ በጤናው ዘርፍ ለውጥ በሚያመጣ ደረጃ መስራት አለብኝ ብዬ ነው ማምነው። ይሄኛውን ደግሞ ደርሻለሁ ብዬ አላምንም። ሆነም ግን መንግስት በራሱ መስፈርት ለዚህኛው የላቀ ሽልማት አብቅቶኛል። ለዚህም ስለበቃሁ የተሰማኝ ደስታ በጣም ከፍተኛ ነው፣ ወሰን የለውም። እንደዚህ አይነት በላቀ ልዩ ስራና አገልግሎት ሽልማትን መስጠት ከቅርብ ጊዜ ወዲህ ነው እየተጀመረ ያለውና ምንድን ነው እየተላለፈ ያለው መልእክት? ህዝቡ ምንድን ነው መረዳት ያለበት? ሐኪሞቹ ምንድን ነው መረዳት ያለባቸው? መንግስት ዓላማ ይኖረዋል ይህንን ነገር ሲሰራ። ዋናው ነገር ሙያተኛውን ለማበረታታት እና ለበለጠ የስራ ሁኔታ ማድረስ በመጀመሪያ ደረጃ ይሄ ነው። በሁለተኛ ደረጃ ለወጣት የህክምና ባለሙያዎችም የሚያስተላልፈው መልእክት አለ። እንግዲህ ይህኛው በቅርብ ጊዜ የተጀመረ የሽልማት ስነስርዓት እንደመሆን መጠን ብዙ የህክምና ባለሙያዎችም ብዙ እውቀት ላይኖራቸው ይችላል። ስለዚህ ሽልማት በአሁኑ ጊዜ ግን ኦልሞስት እየመጣና እየታወቀ የሄደ ነውና በክልልም የተጀመረበት ሁኔታ አለ። ወጣቱን የህክምና ባለሙያ ለበለጠ የስራ ተነሳሽነት የሚያነሳሳን ይመስለኛል። መልእክቱ ዶክተር ባለፉት ከ30 አመት በላይ የስራ ቆይታው ፈታኝ የሚሉት ሁኔታ የሚያስታውሱት እስኪ ንገሩኝ። እንግዲህ በህክምና ሙያ ውስጥ ሆነ በጣም የሚያስደስትና የሚያሳዝን ሁኔታዎች ያጋጥማል። ዋናው ነገር ግን በጥንቃቄና በእውቀት ሁሉም ነገር ከተያዘ በተቻለ መጠን የሚያሳዝኑ ሁኔታዎችን በከፍተኛ ደረጃ መቀነስን ነው የሚጠይቀው ሙያው። እንግዲህ በህይወቴ ውስጥ በሚያስደስቱ ሁኔታዎችን ብጀምርልህ ደስ ይለኛል። የመጀመሪያ ጀማሪ ሐኪም ሆኜ በተመደብኩበት ሆስፒታል ከገጠር የመጡ እናት ናቸው። ምርመራ ካደረግላቸው በኋላ የማህፀን መሰንጠቅ አጋጥመዋቸው ልጁ መሞትን አረጋግጠን፣ በዛን ጊዜ ኦፕሬሽን የሚያደርግ ሰውም አልነበረም፣ ወደ ሌላ ቦታ ሪፈር ማለትም አይቻልም ነበር። በጣም አስጨናቂ ሁኔታ የነበረ፣ ማደንዘዣ የሚሰጥ የሕክምና ባለሙያም አልነበረም። ምንድን ነው ያደረግ ነው? ሁለት ሐኪሞች ነበር። ጀማሪ ሐኪሞች ነን። የአኔስቴዚያ ትንሽ እውቀት ነበረን። ጠንካራ የጤና ባለሙያ ወስደን ለተወሰኑ ደቂቃዎች እንዴት አድርጎ ማደንዘዣ መስጠት እንዳለበት አስተምረን ማደንዘዣ እንዲሰጥ አድርገን ኦፕሬሽን ሰርተንላቸው ልጅን አውጥተን የተሰነጠቀውን ማጸናቸው ጠግነን እናትየዋን ህይወት ማዳናችን እንደ ትልቅ የሚያስደስት ቀን ብዬ ወስደዋለሁኝ። በሁለተኛ ደረጃ ደግሞ እዛ ሆስፒታል አንዲት እርጉዝ እናት የቅድመ ወሊድ ደም መፍሰስ አጋጥመዋቸው በሞት አፋፍ ላይ ነበሩ። የግድ ኦፕሬሽን መግባት ነበረብን። በዛን ጊዜ የነበርን ሀኪሞች አራት ነን፣ ጀማሪ ሀኪሞች ማለት ነው። ቀዶ ሕክምና ለማድረግ ደም ማግኘት ነበረብን። ደም አልነበረም። የወሰነው ውሳኔ በዛን ጊዜ ሁለት ሀኪሞች ደም እንዲሰጡ፣ ሁለት ሀኪሞች ደግሞ ኦፕሬሽን እንዲሰሩ አድርገን ደም ሰጠን ኦፕሬሽን አድርገን እናትየዋን አድነን፣ ይህም በጣም የሚያስደስት ቀን ብዬ ወስደዋለሁኝ። ዶክተር መኮንን ሀጎስ፣ የኢትዮጵያ መንግስት እየተከተለ ያለው የጤና ፖሊሲ እና ውጤቱ በባለሙያ እይታ እንዴት ነው የሚገመገመው? የፖሊሲ ሰው ባልሆንም በሕክምና ሙያ ውስጥ ካለው ድረስ ያሉትን ነገሮችና ያሉትን ሁኔታዎችን መረዳት እችላለሁኝ። በደርግ ጊዜም በኢህአዴግ ጊዜም በሕክምና ዓለም ስለነበርኩ ሁለቱንም ማነጻጸር እችላለሁኝ። በድሮ ጊዜ የነበሩ የሕክምና ተቋሞች በጣም ውስኖች እና ሰፊው ህዝብ ለመታከም እድል የማያገኝበት አብዛኛው ለወታደራዊ ግልጋሎቶች የሚውሉበት ሁኔታ እንደነበር ማስታወስ እፈልጋለሁ። በዛን ጊዜ ታዲያ ብዙ ህዝብ በህመም ይሰቃይ እንደነበረ እና ይሞት እንደነበረ የቅርብ ጊዜ ትዝታ ነው። ከአሁኑ ጋ ሳስተያየው ባለው የሕክምና ተቋማዎች ዝርጋታ የሰው ኃይል ብዛቱ የተቋሞችን የውስጥ ይዞታ በምናይበት ጊዜ ሙሉ ነው ባይባልም በጥሩ ሁኔታ እንዳለና እድገቱም በጣም ተስፋ ሰጪ የሆኑ ሁኔታዎችን ነው እማየው። እንግዲህ ዶክተር መኮንን ሀጎስ ለዚሁ ለላቀ ስራና አገልግሎት ሽልማት ስለደረሱ ለወደፊቱ ደግሞ ጥሩ የስኬት የጤናና የሰላም ጊዜ እንዲሆንለት እመኛለኝ። በጣም ነው ማመሰግኖት፣ በጣም አመሰግናለሁ ግርማይ። በዛውም ቪኦኤ ለቃለ ምልልስ እድል በማግኘቴ በጣም አመሰግናለሁ። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም